በመጀመሪያ ዘጻት ምዕራፍ ያ ከቁጥር 1 እስከ 14፣ እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። አትስገድላቸው፣ አታመልካቸውምም። በሚጠሉኝ እስከ ሦስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። የእግዚአብሔርን አምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። የሰንበትን ቀን ትቀድሰው ዘንድ አስብ። ስድስት ቀን ተግባርህን ሁሉ አድርግ። ሰባተኛው ቀን ግን ለእግዚአብሔር ላምላክ ሰንበት ነው። አንተ፣ ወንድ ልጅህም፣ ሴት ልጅህም፣ ሎሌህም፣ ገረድህም፣ ከብትህም፣ በደጆችህም ውስጥ ያለ እንግዳ በሱ ምንም ሥራ አትስሩ። እግዚአብሔር በስድስት ቀን ሰማይንና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና። ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታልም። አባትህንና እናትህን አክብር፣ እግዚአብሔር አምላክ በሚሰጥ ምድር ዕድሜህ እንዲረዝም። አትግደል። አታመንዝር። ጌታ ስለ ቃሉ የተመሰገነ ይሁን። እስከ ቁጥር 14ን ያነበብኩት እና ቅድም እንዳልኩት ዛሬ ሰባተኛውን አታመንዝር የሚለውን ቃል አብረን እንመለከታለን ዘጻት 20 ከቁጥር 1 እስከ 17 አስሩ ቃላት የተመዘገቡበት ክፍል ነው። እግዚአብሔር በሲና ተራራ ላይ እራሱ ወርዶ ህዝቡ ድምፁን እየሰማ ቃሉን የራሱን ቃል ለአዳ ነው ለራሱ ህዝብ እየተናገረ ነው ያለው በእርግጥ እነዚህን አስሩን ቃላት አስር መሆናቸውን ሶስት የመጽሐፍ ቅዱስ ጥቅሶች እንደሚናገሩ እነዚህም በድንጋይ ጽላት ላይ እግዚአብሔር ቀርጾ ጽፎ ራሱ በእጁ ጽፎ ለሙሴ እንደሰጠው ሁሉ አይተናል። እግዚአብሔር ስለ እነዚህ ቃላት የተመሰገነ ይሁን። ዛሬ ታዲያ ሰባተኛው ቃል አታመንዝርና ክርስቲያናዊ ጠቀሜታውን ነው የምናየው። እንግዲህ በመጀመሪያው ክፍል እነዚህን አስሩን ቃላት አራት ክፍል ከፋፍለን ነው የምናያቸው ብያለሁኝ። ምድብ አንድ ላይ ሶስቱ የመጀመሪያዎቹ አሉ እግዚአብሔር ለጠራው ህዝብ በጠራው ህዝብ ውስጥ እሱ ብቻ ከፍተኛ ቦታ ሊሰጠው እንደሚገባ ለጠራው ህዝብ በግልጽ እና በጣም በሚገባ መልኩ ከእኔ በቀር ሌላ አምላክ አይሆኑልህ፣ የተቀረጸ ምስል ለአንተ አታድርግ፣ የአምላክህን የእግዚአብሔርን ስም በከንቱ አትጥራ ብሎ ተናገረ ሶስቱን። በሁለተኛው ደረጃ ሁለት መሰረታዊ የሰው ልጅ ተቋማት የአማኞች መሰረታዊ ተቋማት የተባሉትን አራተኛውንና አምስተኛውን ቃል የሰንበትን ቀን ትቀድሰው ዘንድ አስብ እና እናትና አባትን አክብር የሚለውን ተናገረ እና በሶስተኛው ምድብ ውስጥ የግለሰብ መሰረታዊ ግዴታዎች የሚባሉትንና ስድስተኛውንና ሰባተኛውን ቃል ደግሞ የእያንዳንዳችን ግዴታዎች ናቸው። አትግደልንና አታመንዝርን እግዚአብሔር አምላክ በአጭር በአጭር ቃላት አትግደል ስድስተኛው ትእዛዝ፣ አታመንዝር ሰባተኛው ትእዛዝ በማለት አስቀምጧል። ይህንን አታመንዝር እና አትግደል የሚሉትን በምንመለከትበት ጊዜ እነዚህ ሁለቱ መሰረታዊ የሰው ልጅ ግዴታዎች ናቸው ብዬ ተናግሬያለሁ እና ግዴታዎች ናቸው። ሰው መግደል የለበትም ግዴታ ነው። ማመንዘር ደግሞ የለበትም ግዴታ ነው። እና ይህንን ስናይ ወደ ፍልስፍና ውስጥ ላስገባቸው አይደለም፣ ግን በፍልስፍናው ዓለም ውስጥ ግዴታ የሚባለው ነገር በጽንሰ ሀሳብ ደረጃ ብዙ ትንታኔ ይሰጠዋል እና ግዴታን ሰዎች የሚያዩት በአካል በዚህ በአካላችን የምንችለውን ና በስነ ምግባራችን የምንችለውን ነገር የማድረግ ኃላፊነት እንዳለብን ነው ፈላስፋዎች የሚናገሩት እና ልዩ ልዩ ትንተናዎች አሉት። እዛ ውስጥ አልገባም ወደ ፍልስፍና አለም መሄድ ስለሌለብን። ግን እነዚህ አካላዊ መቻሎችና ስነ ምግባሪዊ የመቻል ኃላፊነቶቻችን አንድ ላይ ሲመጡ ይላሉ የግዴታ ድርጊትን ይፈጥራሉ። ስለዚህ በስነ ምግባር ግዴታ የሚቻል ነገር ውስጥ በአካል ግዴታ የሚቻሉ ነገሮች ሁለቱ አንድ ላይ ሲመጡ ግዴታ የሚለውን ጽንሰ ሀሳብ ይሰጡና የሚከተሉትን ነገሮች እንድናደርግ ያስችሉናል ይላሉ እና እንድናደርግ የሚያስችሉን ነገሮች የጋራ ሸክሞቻችንን በጋራ እንድንሸከማቸው ኃላፊነት ይሰጡናል ይላሉ። ሁለተኛ ደግሞ የበግላችን በአንድ ባለንበት አንድ ተቋም ውስጥ በቤተሰብ ይሁን በቤተ ክርስቲያን ይሁን ኃላፊነቶቻችንን እንደሚገባ በተጠያቂነት እንድንወጣ ይረዱናል ይላሉ። በሶስተኛ ደረጃ ደግሞ ይሄ በግዴታ ጽንሰ ሀሳብ ውስጥ አንዳችን ለሌላችን በማህበረሰብ ውስጥ እርህራሄንና እንክብካቤን እንድናሳይ ያደርጉናል ይላሉ። ግድ ነው ይሄ እንግዲህ እና ሌላው አራተኛና የመጨረሻ የሚሉት በእነዚህ ሁሉ ነገሮች በግዴታ ጽንሰ ሀሳብ ውስጥ መሀል ሰፋሪ መሆን አይቻልም። ማለትም አያገባኝም እኔ ከዚህ ውጭ ነኝ ማለት አንችልም። በእርግጥ በአንዳንድ ኃጢአቶች ውስጥ አንዘፍቅም፣ ግን ኃላፊነቶች አሉብን በማህበረሰብ ውስጥ መልካምን ነገር የማድረግ የሚልን ነገር ይናገራሉ። ከዚህ የተነሳ ነው እንግዲህ የሌላውን ሰው ወንድም የሌላውን ሰው የሌላውን ወንድም የሌላውን እህት ማህበረሰባዊ ጠቀሜታና ክብር ወይም መብት ላለመርገጥ ላለመንካት እንድንጠነቀቅና የራሳችንንና የሌላውን መብት እንድናከብር የሚረዳ እውነታ ውስጥ ያመጡናል ይላሉ እንግዲህ እነዚህን ሁሉ ነገሮች እነዚህ የግዴታ ጽንሰ ሀሳብን በፍልስፍና ውስጥ የሚያስቀምጡ ሰዎች ያነሷቸውና ያገኟቸው መገመት ትችላላችሁ ከእግዚአብሔር ቃል ውስጥ ነው የእግዚአብሔር ቃል በግለሰብ ግዴታ አትግደልን አስቀምጧል እና አታመንዝርን አስቀምጧል። እነዚህ አራቱ ነገሮች በግዴታ ጽንሰ ሀሳብ ውስጥ የሚተነተኑትን ነገሮች የሚያጠቃልል መሰረታዊ መሰረት የሰጠው የእግዚአብሔር ቃል ነው። እግዚአብሔር ይመስገን። ስለዚህ ሰባተኛው ቃል ዛሬ ዛሬ ስንመጣ አታመንዝርና ክርስቲያናዊ ጠቀሜታው ጋር ስንመጣ እንደምታዩት አታመንዝር የሚለው ቃል ቁጥር 14 ላይ ያለው አሉታዊ ነው። ማለት ኔጌቲቭ በሆነ መንገድ ነው የተቀመጠው እና ከአስሩ ቃላት ውስጥ ስምንቱ አሉታዊ ናቸው። ሁለቱ ብቻ ናቸው አወንታዊ ብያለሁ። እና ቃሉ ራሱ እጭቅ ያለ በውስጡ ብዙ ዘርፎችን ያካተተ ነው። ግን እንግዲህ እኔ ጥቂት ነገሮችን ነው የምናገረው። በጣም ሰፊ ዝርዝር ውስጥ የሚያስገባ ሀሳብ ነው። ቃሉ ግን በቀጥታ የሚለው አታመንዝር ማመንዘር የለም ማመንዘር የለብህም የሚለውን ነገር ነው ለወንድም ለሴትም ነው የተናገረው እና የሄብሮውን ቃል መሰረት ስንመለከት አንድ ያገባ ሰው ወይም አንዲት ያገባች ሴት ካገባ ከሌላ ሰው ወይም ከሌላ ወንድ ወይም ከሌላ ሴት ጋር የግብረ ስጋ አካላዊ ግንኙነትን ማድረግ የከለከለ ነው በአጠቃላይ ከጋብቻ ውጭ ሰዎች ከማግባታቸውም በፊት ይሆን ካገቡ በኋላ ከጋብቻ ውጭ የሚደረግ ማንኛውንም አካላዊ ግንኙነት የከለከለ ትዕዛዝ ነው። ቅድም እንዳልኩት ትዕዛዙ ሰፊ ነው። ማንኛውንም አይነት ከግብረ ስጋ ግንኙነት ጋር የተያያዘ እርኩሰትን፣ ምኞትን፣ ግንኙነትን ሁሉ ቀልድን ከተፈቀደውና በተፈጥሮ ከታዘዘው ውጪ በአጠቃላይ የሚከለክል አጥር ነው። ይሄ ሰባተኛው ቃል። ስለዚህ አሁን እነዚህ ስድስተኛውና ሰባተኛው አትግደልና አታመንዝር በአንድ መሰረታዊ የሰው ልጅ ግዴታ ውስጥ ሲካተቱ የሚያሳዩት ነገር በጣም አስገራሚ ነው። አትግደል የሚለው በሕይወት ላይ ያነጣጠረ ሕይወትን ማጥፋት የሚያመጣ ሲሆን አታመንዝር ደግሞ የሚለው ቤተሰብ ላይ ያነጣጠረ እና ቤተሰብን የሚጎዳና የሚያፈርስ ነገርን የሚከለክል ነው። ታያላችሁ። ልክ አትግደል መጽሐፍ ቅዱስ በጣም በጣም ግልጽ ነው። አትግደል የተባለውን የተላለፈ በሞት ህግ እንደሚቀጣ አታመንዝር የተባለውን የተላለፈ በብሉይ ኪዳን በሞት ፍርድ ይቀጣ ነበር እና በኋላ አንዳንድ ነገሮችን እጠቁማቸዋለሁ። ስለዚህ ይሄ አታመንዝር በቀጥታ ወደ ቤተሰብ ህይወት ውስጥ እና እውነታ ውስጥ እንድንገባና እግዚአብሔር ከመሰረተው ከጋብቻ ግንኙነት ውጪ የሚደረግ ማንኛውም አካላዊም ሆነ ስሜታዊ ማንኛውም ነገር በጣም በእግዚአብሔር ዘንድ የተወገዘ መሆኑን የሚያሳይ ነው እና ይሄ ትእዛዝ ተጥሶ አንድ ሰውና አንድ ሴት ካመነዘሩ የሚያደርጉት ነገር ጋብቻንና ህግጋቱን፣ ጋብቻንና ጤንነቱን፣ ጋብቻንና ቤተሰቡን እንደዚሁም ተያይዞ ያለውን ማህበረሰብ የሚያናጋ የሚጎዳ ነገር ውስጥ ይገባሉ ወይም ቤተሰቡን ያስገባሉ ማለት ነው። ከዚህ የተነሳ ዘፍጥረት ሁለት ላይ እግዚአብሔር በመለኮታዊ ስልጣኑ አዳምና ሔዋንን ሁለቱ አንድ ስጋ ይሆናሉ፣ ሁለቱ ብቻ። በጣም በጣም ጥብቅ ነው። ሁለቱ ብቻ አንድ ስጋ ይሆናሉ፣ ማንንም ሳይጨምሩ የሚለውን የሚያጠቃና የሚነካ ወደ መፍረስ የሚወስድ በጣም አስጨናቂና እግዚአብሔርን የሚያጸይፍ ወንጀል ነው። ይሄ አት አታመንዝር የሚለው እና እንግዲህ እግዚአብሔር አምላካችን ይሄንን ነገር ሲናገር በዚህ በተለያዩ የዓለም ክፍሎች አሁን እኔና እናንተ ባለንበት የዓለም ክፍል በጣም የተቃለለ ነገር ቢኖር የግብረ ስጋ ግንኙነት ህይወት ነው። እና የግብረ ስጋ ግንኙነት ህይወት በዚህ በምዕራቡ ዓለም በጣም ልቅ፣ በጣም ቀላል፣ በጣም የላላ ለጊዜያዊ ደስታ እንደሆነ ተደርጎ የተወሰደ እና በጣም ምዕራቡን ዓለም እየጎዳ ያለ ነገር ነው። ይሄ የግብረ ስጋ ግንኙነት የምንለው ነገር ከእግዚአብሔር ያቀደው በጋብቻ ውስጥ ነው፣ ከጋብቻ ጋር ነው። ግን ምዕራቡ ዓለም ከዛ ውጪ በልቅነት በቀላልነት ለጊዜያዊ ደስታ እንዲሆን እያደረገው ከመሆኑ የተነሳ ልክ ባለፈው ትዝ ይላችሁ እንደሆነ ቢኤልዜቡል የሚባለውን አምልኮ ስናገርበት ቢኤልዜቡል የዝንብ አምላክን ነበረ የሚያመልኩት እና ዝንቡን በአርት ወይም ደግሞ በስነ ጥበብ ቀብተው ገንብተው የወርቅ ዝንብ ሰርተው ኦ ዝንብ አምላካችን ይሉ እንዳልነበረ የቤኤል ዜቡል አምላኪዎች እንደዛ እንዳልነበረ። ግን ይሄ ቤኤል ዜቡል የዝንብ አምላክ አመለካከት ምንድን ነው የሚያደርገው ብያችሁ ነበረ። ማህበረሰቡን በሙሉ በምርታማነት ዙሪያ እንዲተሳሰር ያደረገ ነገር እንደነበረ ተናግር ያለው እና ይሄ አሁን ይህንን የማስታውሳቸው ምክንያቱ ምንድን ነው? የምዕራቡን ዓለም በሙሉ አስተሳሳሪ ባህል ሆኖ ያስተሳሰረው አንድ ሃይማኖት የግብረ ስጋ ግንኙነት ልቅነት ነው። ተመልከቱ፣ በብኤልዜቡል አምልኮ ውስጥ የሰዎች ሳይንስ፣ የሰዎች አለባበስ፣ የሰዎች አበላል፣ የሰዎች አነጋገር፣ የሰዎች ማንኛውም ነገር በሙሉ የተሳሰረው ከዛ ጋር እንደነበረ ልክም የምዕራቡን ዓለም አለባበስ፣ አነጋገር፣ ስነ ጥበብ፣ ሳይንስ፣ ፍልስፍና እንዲሁም ደግሞ ሚዲያው፣ ዜናው በሙሉ በዚህ ዙሪያ የተሳሰረ ነው። እና አንዳንድ ሰዎች አንዳንድ አለባበስ ላይ አስተያየት ስንሰጣቸው አይደሰቱም። ምክንያቱም ከበስተጀርባ ዓለም ያለውን የአለባበስ ፍልስፍናና እምነት ሃይማኖት ስለማያውቁና ሊገባቸውም ስለማይችል ነው። ስለዚህ ታያላችሁ፣ በዚህ እምነትና ባህል መሰረት ከጋብቻ በፊት ስጋዊ የግብረ ስጋ ግንኙነት አለማድረግ በዚህ እምነት አሁን በምዕራቡ እምነት እኛም ሀገር እንኳን የሚያስቅ የሚያዋርድ ኋላ ቀር ያልሰለጠነ ዘመናዊ ያልሆነ የሚያስብል ነገር ሆኗል። አንድ ልጃገረድ ትምህርት ቤት እኔ ልጃገረድ ነኝ ብትል፣ እኔ ያው ድንግል ነኝ ብትል፣ መሳቂያ ነው የሚያደርጓት። ምክንያቱም ይሄ የምዕራቡ ዓለምን ያስተሳሰረው ይሄ የርኩሰት ባህልና ሃይማኖት ሆኖ እየመራ ያለው የግብረ ስጋ ግንኙነት ልቅነት ላይ ስለሆነ ነው። ስለዚህ አንዳንድ ልጆቻችን የከበረ የጋብቻ ዓላማ ነውኔ፣ የምፈልገው በከበረ የጋብቻ ዓላማ ስነ ምግባር እየታነጽኩ ነኝ፣ እና ለወደፊት ባሌ፣ ለወደፊት ህይወቴ ራሴንና ቅድስናዬን እጠብቃለሁ የሚሉ ልጆች፣ ቲኔጀሮች ሲሰደቡ፣ አሽሙር በአሽሙር ንግግር፣ የጎሪጥ ሲታዩ ነው የምናየው። ግን ይህንን እውነት ማስተማር በእርግጥ እኛ ይገባናል። አታመንዝር የሚለው ከጋብቻ በፊት ያለ ማንኛውም ነገር እርኩስ እና እግዚአብሔርን የሚያሳዝን መሆኑን። ስለዚህ ይሄ ሚዲያው አሁን ተመልከቱ፣ በሚዲያ ውስጥ ያሉ ሴሌብሪቲዎች፣ የሆሊውድ ፊልሞች፣ ታዋቂ ልብ ወለዶች በሙሉ ይህንን እርኩሰት ካላካተቱ ተወዳጅነታቸው፣ ተደናቂነታቸው፣ የገበያ ዋጋቸውም ሁሉ በጣም ነው የሚወርደው። ምናልባት ሰምታችሁ ይሆናል ኢትዮጵያ ውስጥ በአሁኑ ጊዜ 24 ሰዓት ሙሉ ይመስለኛል፣ ቃና የሚባል የቴሌቪዥን ድራማ ፊልም ነው። በየዕለቱ ያለማቋረጥ ይታያል። የቃና ቃና የሚባለው ፊልም ልዩ መልእክቱ በቀጥታ እና በተዘዋሪ ከግብረ ስጋ ግንኙነት ጋር የተያያዙ ግንኙነቶች የተያያዙ ከግብረ ስጋ ግንኙነት ጋር የተያያዙ ክህደቶች፣ የጓደኞች መነጣጠቆች፣ ፍቺዎች በእነዚህ ዙሪያ የተውጠነጠኑ ግድያዎች፣ እንደዚህ እንደዚያ አይነት ነገሮች ናቸው የሚታዩት፣ እና ስለዚህ በቃና ቃና በሚባለው ፊልም አማካኝነት አዲስ አበባና ኢትዮጵያ ውስጥ ጠቅላላ ማህበረሰቡን በተለይም ወጣቱን ከንጹህ የጋብቻ የሕይወት መንገድ እንዲወጣ ጋብቻ ንጹህና ቅዱስ እንደሆነ እንዳያስብ የማመንዘር ዝም ብሎ ጊዜያዊ ደስታ የሚሰጥ ምንም ኃጢአት እንዳይደለ እንዳያስብ እየተደረገ ነው ያለው እና በጣም አሳፋሪ ዘመን አሳዛኝ ዘመን ውስጥ ነው ያለ ነው። እንግዲህ አሁን ይህንን የማመንዘርን ኃጢአት ወደ መግለጽ ስመጣ አመንዝራ በመጽሐፍ ቅዱስ ውስጥ እንዴት እንደተገለጠ በሁለት ነጥቦች ለማሳየት እሞክራለሁ። በመጀመሪያ መጽሐፍ ቅዱስ ማመንዘር ትልቅ ኃጢአትና የቤተሰብ ማህበረሰብን ህይወት የቤተሰብን የማህበረሰብን ህይወት የሚነካ አድርጎ ነው መጽሐፍ ቅዱስ የሚያቀርበው እና የተከለከለ ነው ማመንዘር። ስለዚህ ቅጣቱ ከፍተኛ ነው እና በብሉይ ኪዳን ውስጥ ሰላሳ አንድ ጊዜ ተጠቅሶ ተወግዟል እና ሰላሳ አንድ ጊዜ ተጠቅሶ የተወገዘባቸውን ቦታዎች ፣ የተከለከለባቸውን ቦታዎች ስናጠና የማመንዘር ኃጢአት ሁለት ዘርፍ ያለው እንደሆነ ማስተዋል እንችላለን እና አንደኛው ዘርፍ ማመንዘር እንደዚህ ሆኖ ነው የተቀመጠው፣ እርኩሰት እንደሆነ ነው የተቀመጠው። እና ማመንዘር መርከስ ነው። ማመንዘር እርኩሰት ነው ማለት ምን ማለት ነው? ንጹህ አለመሆን እርኩስ መሆን ንጹህ አለመሆን የሚለውን ሀሳብ ነው የሚያስተጋባው እና እርኩሰት ንጹህ አለመሆን የሚባለው ነገር እግዚአብሔር ከሚወደው እና ከሚፈቅደው የሕይወት መንገድ መውረድና መዝቀጥ እንደሆነ ነው የሚታየው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በኤፌሶን አምስት ላይ ለቅዱሳን እንደሚገባ ግን ዝሙትና እርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ ብሎ የተናገረው ለዚህ ነው ኤፌሶን አምስት ቁጥር ሶስት ስለዚህ ማመንዘርም በእርኩስነቱ መጽሐፍ ቅዱስ እንደሚገልጠው ስናስበው ምክንያቱን መገንዘብ በጣም ያስፈልጋል እና ይህንን ልናይ የምንችለው ከአንድ የመጽሐፍ ቅዱስ ክፍል ነው በተለይ ይሄ በግልጽ የተቀመጠበት የመጽሐፍ ቅዱስ ክፍል መጽሐፍ ምሳሌ ምዕራፍ ስድስት ነው እና ይገርማችኋል፣ አንዳንድ የመጽሐፍ ቅዱስ ክፍሎች አንዳንድ ቃሎችን ወይም አንዳንድ እውነቶችን ለየት ባለ መንገድ ያብራሯቸዋል። እና ከሌሎች ብዙ የመጽሐፍ ቅዱስ ክፍሎች ውስጥ መጽሐፍ ምሳሌ ምዕራፍ 6 ከቁጥር 23 ጀምሮ ስለዚህ ስለ ማመንዘር እርኩሰት በጣም አስደናቂ የሆኑ ነገሮችን አስቀምጦ እናገኛለን። እና ላንብብላችሁ፣ ከቁጥር 23 ጀምሮ መጽሐፈ ምሳሌ ምዕራፍ 6 ቁጥር 23። ትእዛዝ መብራት ነው ሕግም ብርሃን ነውና የተግሳጽም ዘለፋ የሕይወት መንገድ ነውና፣ ከክፉ ሴት ትጠብቅህ ዘንድ ከሌላይስቱም ሴት ምላስ ጥፍጥነት። ውበቷን በልብህ አትመኘው፣ ሽፋሽፍቷም አያጥምድህ። የጋለሞታ ዋጋ እስከ አንዲት እንጀራ ነው። አመንዝራም ሴት የሰውን ሕይወት ታጠምዳለች። በጉያው እሳትን የሚታቀፍ ልብሶቹስ የማይቃጠሉ ማን ነው ብሎ ይጠይቅና በፍም ላይ የሚሄድ እግሮችስ የማይቃጠሉ ማን ነው? ወደ ሰው ቤት ወደ ሰው ሚስትም የሚገባ እንዲሁ ነው የሚያመነዝር የሚነካትም ሁሉ ሳይቀጣ አይቀርም። ሌባ በተራበ ጊዜ ነፍሱን ሊያጠግብ ቢሰርቅ ሰዎች አይንቁትም ቢያዝም ሰባት እጥፍ ይከፍላል ብሎ ያነጻጽርና፣ በቤቱም ሙሉ ያለውን ይሰጣል ብሎ፣ ከሴት ጋር የሚያመነዝር ግን አእምሮ የጎደለው ነው ይላል። እንዲሁም የሚያደርግ ነፍሱን ያጠፋል፣ ቁስልንና ውርደትን ያገኛል፣ ስድቡም አይደመሰስም ይላል። በተለይ እንግዲህ ቁጥር 32 እስከ 33 መጨረሻ ያለውን ስትመለከቱ ከሌብነት ጋር አነጻጽሮ በጣም አስደናቂ ነው የእግዚአብሔር ቃል እና የሚያገኘውን ጉዳት ቁጥር 27ና 28 ላይ ገልጾ 32 እና 33 ላይ ከሴት ጋር የሚያመነዝር ግን አይምሮ የጎደለው ነው፣ እንዲሁም የሚያደርግ ነፍሱን ያጠፋል፣ ቁስልንና ውርደትን ያገኛል፣ ስድቡም አይደመሰስም። እንግዲህ እዚህ ምዕራፍ 6 መጽሐፈ ምሳሌ ላይ ይሄ የእርኩሰቱን የማመንዘርን እርኩሰት የእግዚአብሔር ቃል የሚያስቀምጠው ምን አድርጎ ነው? ማመንዘር የሚባለው ኃጢአት እዚህ በሰባተኛው አስርቱ ቃላት ላይ የተከለከለው ቃል የሰውን ስብዕና የሚያዋርድ ነገር ሆኖ ነው የተቀመጠው። ሰውን እንደ ሰው የሚያሳይ ሳይሆን ሰውን እንደ እንስሳ አውርዶ የሚያስቀምጥ ነገር ነው። ተመልከቱ። ማመንዘር ጉዳትና ጉዳትና ጥፋት የለውም ወይ የሚል ጥያቄ የጌታ ቃል አስቀምጦ ቁጥር 29 ላይ ወደ ሴት የሚገባ እንዲሁ እንዲሁ ነው። በጉያው እሳት የሚታቀፍ በጉያው እሳት የሚታቀፍ ልብሶቹ የማይቃጠሉ ማን ነው? በፍም ላይ የሚሄድ እግሮቹስ የማይቃጠሉ ማን ነው? እንክት አድርጎ ይቃጠላል እንጂ ይጎዳል እንጂ የሚለውን ነገር አምጥቶ ነው እዚህ ቁጥር 32 ላይ እቅጩን የሚናገረው እና ከሴት ጋር የሚያመነዝር ከወንድም ጋር የምታመነዝርን ይነካል። አይምሮ የጎደለው ነው። ነፍሱን የሚያጠፋ ነው። ቁስልና ውርደትን ያገኛል እና ስድቡም አይደመሰስም። እነዚህ ነገሮች ሁሉ የሚያሳዩት አመንዝራነት የሰውን ክብርና ባህሪ የሰውን የእግዚአብሔር ፍጡርነት ዝቅ አድርጎና አዋርዶ ወደ እንስሳነት ደረጃ የሚያወርድ መሆኑን ነው። ምን ማለቴ ነው መሰላችሁ፣ እኛ እኛ ሰዎች ከእንስሳው ዓለም በጣም የተለየነን የማሰብ ስጦታ አለን፣ የማሰብ ችሎታ አለን። እናስባለን፣ እናመዛዝናለን፣ ነገሮችን ግራና ቀኛቸውን እናያለን። እኛ በስሜት እና በደመነፍስ ግፊት የምንመራ አይደለንም። አሁን እንስሶችንና እኛን የሚለየን እነሱ በደመነፍስ ነው የሚመሩት፣ በስሜት ነው የሚመሩት። እኛ ግን አይምሮ አለን። የሚያመነዝሩ ሰዎች አለና የእግዚአብሔር ቃል አይምሮ የጎደላቸው ናቸው፣ ራሳቸው ለደመነፍስ ለነፍስ ለስሜት ግፊት ያስገዙ ናቸው። ልክ እንደ እንስሳዎች በስሜት በደመነፍስ ነፍስ ተገዢዎች ሆነዋል የሚለውን የሚያሳይ ነው እና ማመንዘር በጣም አጸያፊ የሚሆነው የሰውን ክብረ ስብእና የሚያዋርድ ኃጢአት ስለሆነ ነው። በእርግጥ የማመንዘር ውጤቱ አስፈሪ ነው። ምክንያቱም መጽሐፈ ምሳሌ ምዕራፍ ስድስት ላይ የሚለን ይህንን ነው። ራስን ማጥፊያ ነው፣ ሌላውንም ማጥፊያ ነው ነው የሚለን ነፍሱን ያጠፋል አይደል የሚለው በስጋችን ላይ ነው። በገዛ ስጋችን ላይ ኃጢአትን የምናደርገው እግዚአብሔርንም የሌላውንም ስጋ እናሳድፋለን እግዚአብሔርን በማሳዘን የሌላውንም ስጋ ነፍሳችንን ለገሃነም ፍርድ እናጋልጣለን። እግዚአብሔር አመንዝሮችን በእርግጥ ይቀጣልና። ምክንያቱም ወደ ሴት የሚገባ በእርግጥ ሳይቀጣ አይቀርም ብሎ የእግዚአብሔር ቃል ይናገራልና። የሰውን ሚስት የሚደፍር ይሄ የመጪውን ፍርድ ብቻ አይደለም የሚያሳየው፣ የአንድ አመንዝራን የሥነ ምግባር ህይወት እንዳለ ነው የሚያጠፋው ማቴዎስ 12 ላይ የእግዚአብሔርን ቃል ጌታ ኢየሱስ ክርስቶስ ሲናገር ብታስተውሉ ከዚህ ጋር ተያይዘው ለመተርጎም ብትነሱ በጣም ነው የምትደነግጡት። ምክንያቱም ማቴዎስ 12 ከ39 እስከ 45 ጌታ ስለማመንዘር የሰጡ አስተያየት ከአውዱ ውስጥ ስንመለከተው አይሁድ ምልክቶች ስጠን እንድናምንብህ ብለው ጌታን ሲጠይቁ የተናገራቸው ክፉና አመንዝራ ትውልድ ምልክት ይሻል ከነቢዩ ከዮሐንስ ከዮናስ ምልክት በቀር ሌላ አይሰጠውም፣ ብሎ አንድ እርኩስ መንፈስ ከሰው ውስጥ ወጥቶ እንደገና ተመልሶ የሚገባበትን ሁኔታ ሲገልጥ ስትመለከቱ በጣም የሚያስደነግጥ ከማመንዘር ጋር ቀጥታ የተያዘ የዲያብሎስ የአጋንንት የእርኩስ መንፈስ ማደሪያ ሕይወት የሆኑ ማደሪያ የሆኑ ሰዎች ሕይወት ገጸ ባህሪ እንደሆነ ነው የሚያሳየው። እና ከርኩሰት ከክፋት ከአመንዝራ ጋር ከዚህ ከትውልድ ከዚህ አይነት ትውልድ ጋር የተያዘ ገለጣ ነው ጌታ ኢየሱስ ክርስቶስ የሰጠው። ስለዚህ የሰይጣን የአመንዝራና የእርኩሰት መንፈስ ነው። ፈጣሪ ፈጣሪያችን የሰጠንን የስነ ምግባር ዝግ ዝግ ክቡርነት ወደ ስነ ምግባር ዝቅጠት ማህበሩን በማውረድ ከዚህና ከመሳሰሉት ኃጢአታች ጋር የተያዘ ችግር ውስጥ ማህበረሰቡን የጣለው እና እዚህ ምሳሌ ምዕራፍ ስድስት ላይ ያለውን ሳስብ እኔ በጣም ይደንቀኛል። ተመልከቱ ይሄ የሚያመነዝር ሰው ቁስልና ውርደት ደግሞም ስድብ ያጋጥመዋል ብሎ ቁስልና ውርደት ብሎ ከተናገረ በኋላ ስድቡ ደግሞ አይደመሰስም ብሎ የሚያመነዝር ሰው ይሰደባል በቶሎም አይደመሰስም ስድቡ እና ይህንን ሳስብ ነው እኔ አሁን መጽሐፍ ቅዱስ ላይ በተለይ መጽሐፈ ምሳሌ ምዕራፍ 6 ቁጥር 23 32 ላይ ያለውን ስመለከት መጽሐፍ ቅዱስ ውስጥ ኤድስ እና የአባላዘር በሽታዎች በስም ሳይሆን የተጠቀሱት በውጤታቸው በሚገባ የተጠቀሱበት ክፍል መጽሐፈ ምሳሌ ምዕራፍ 6 ነው ቁስል፣ ውርደት ስድቡ አይደመሰስም ብሎ የእግዚአብሔር ቃል ይናገራል። ኤድስ ነው ወይም የልህልያ አባለ ዘር በሽታ ነው ሳይል የሚያመነዝሩ ሰዎች ይቆስላሉ፣ ይዋረዳሉ፣ ስድባቸውም አይደመሰስም የሚለውን ሳይ ድሮም ድሮም ኤድስ በይፋ የተቀመጠበት ቃል እዚ ጋ ነው ምሳሌ ምዕራፍ ስድስት ላይ ነው። አንደኛ ቆርንቶስ 6 ላይ ያለው ቃል ዝሙትን የሚሰራ ሰው በገዛ ስጋው ላይ ነው ኃጢአት የሚያደርገው ብሎ ጳውሎስ ሲናገርና የክርስቶስን ስጋ ያሳድፋል ይላል። ለዚህ ነው አንድ አገልጋይ በዝሙት ኃጢአት ውስጥ ከተገኘ ድጋሚ ወደ መድረክ አገልግሎት ውስጥ መመለስ የለበትም የሚባለው በዚህ በፕሮቴስታንት እምነት ይህንን ቃል በመውሰድ ነው። ኦርቶዶክሶችም ያመነዘረ ቄስ ወደ ቅስና አገልግሎት አይገባም ብለው የሚናገሩት እና የክርስቶስን አካል ያሳደፈ የጌታን ስም ያሰደበ ቤተ ክርስቲያንን ያቆሸሸ ተልእኳንና የእግዚአብሔር ንጽህና በርኩሰት የበከለ ስለሆነ ያሁን እንደ ማንኛውም ተራ ምእመን ሊኖር ይችላል፣ ግን ወደ መድረክ መውጣት የለበትም ይባላል በዚህ በፕሮቴስታንቱ እምነት ውስጥ እና ምክንያቱም ቤተ ክርስቲያንንና አካሄዷን ያሳድፋልና አንዳንድ ነገሮችን ከእግዚአብሔር ቃል አኳያ እንደዚህ ማወቅ በጣም አስፈላጊ ነው። ታዲያ እዚህ ላይ አንድ ማሳሰቢያ ልሰጣችሁ ወዳለሁ ይገርማቸዋል በኃጢአቱ ዓለም ውስጥ የኃጢአት ልዩ ልዩ ገለጻዎችንና አይነቶችን ስትመለከቱ አንዳንድ ኃጢአቶች ነገራቸውና አጠቃላይ አሰራራቸው ኃጢአቶቹ ራሳቸው በተወሰነ ደረጃ በተለያየ መልክ ይገለጣሉ እና ይሄ የማመንዘር ኃጢአት ምን አይነት ኃጢአት ተብሎ እንደሚገለጥ ልነግራችሁ ነው። የማመንዘር ኃጢአት በኃጢአቱ ዓለም ውስጥ እንደ ማግኔት የሆነ ኃጢአት ነው። ደግሜ ልበለው እንደ ማግኔት የሆነ ነው። አንዳንድ ኃጢአቶች ልክ እንደዚህ ናቸው። እና ይሄ እንደ ማግኔት የሆነው ኃጢአት ይሄ ማመንዘር ብረት ብረትን እንደሚስብ ይሄ እንደ ማግኔት ሆኖ ኃጢአቶችን በሙሉ ወደ ሰው ውስጥ የሚስብ የኃጢአት አይነት ነው። ለምሳሌ አንዳንድ ነገሮችን ልጠቁመላቸው። እንግዲህ ከአመንዝራ የሆነ ሰው ብታምኑም ባታምኑም ውሸታም ነው የሚሆነው። አመንዝራ የሆነ ሰው ሌባም ነው የሚሆነው። አመንዝራ የሆነ ሰው ነፍሰ ገዳይ ለመሆን የማይመለስ ነው። አመንዝራ የሆነ ሰው ካዲ ነው። ስለዚህ አመንዝራ የሚባለው ኃጢአት ሌሎች ኃጢአቶችን እንደ ማግኔት ወደ ሰው ውስጥ ሰብስቦ እጭቅ የሚያደርግና ኃጢአት በኃጢአት ላይ ሰዎችን ተደራርቦ እንዲኖሩ የሚያደርግ ነው። ለዚህ ነው ከአገልጋዮች ጋር ቅድም ያለውን አስተያየት የሰጠኋችሁ። እግዚአብሔርን በውሸት ወክለው የሚቆሙ ሰዎችን አይተናል። የማመንዝራ ኃጢአት እየሰሩ በጣም አሳፋሪ ነው። ስለዚህ ባጭሩ አመንዝራ ከሆናችሁ ሁሉንም ናችሁ ማለት ነው ብረትን እንደሚስብ አመንዝራ ሰዎች ሌሎችን ኃጢአቶች በራሳቸው ላይ ያከማቻሉ እና በጣም አሳፋሪና አሳሳቢ ኃጢአት ነው። አንድ የድሮ አባባልን ከዚህ ሀሳብ ጋር ልንገራችሁ። አንድ ሰው ውሸታም ሆኖ አመንዝራ ላይሆን ይችላል ተብሎ ይነገር ነበር ድሮ እና አመንዝራ ሆኖ ግን ውሸታም ያልሆነ ሰው በፍጹም በፍጹም ልታገኙ አትችሉም። ስለዚህ አመንዝራ ውሸታም ነው ሌላውን ኃጢአት ሌላውን ኃጢአት ሌላውን ኃጢአት ሁሉ እየሰበሰበ በራሱ ላይ የሚያከማች ሰው ነው እንግዲህ ከዚህ የተነሳ ይሄ ብዙ ኃጢአቶችን የሚያከማች ኃጢአት ከመሆኑ የተነሳ አመንዝራዎች ሳይቀጡና ሳይፈረድባቸው አይቀሩም ይላል መጽሐፍ ቅዱስ ዕብራውያን 13 ቁጥር አራትን ብትመለከቱ ይህንን ነው የሚናገረው መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ይልና ሴሰኞችንና አመንዝረኞችን ግን እግዚአብሔር ይፈርድባቸዋል ይላል። በማቴዎስ ምዕራፍ አምስት ላይ ደግሞ ወንድሙን የጠላ የገሃነም ፍርድ ይገባዋል የሚለውን ቅድም ተናግር ያለው ጥላቻ እና ነፍሰ ገዳይ የሞት ፍርድ እንደሚፈረድበት ይገርማቸዋል። የሚያመነዝር ሰው ደግሞ ልክ የገሃነም እሳት ፍርድ ይገባዋል የሚለውን ቃል እዚሁ ማቴዎስ ምዕራፍ አምስት ላይ ይናገራል። እና ብሉይ ኪዳንም ላይ እንደዚሁ ይናገራል። ማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽሞ ይገደሉ ይላል የእግዚአብሔር ቃል። ዘሌዋውያን 20 ዘሌዋውያን ሃያ አንድ ላይ ይሄንን ይጠቅሳል። ስለዚህ ማመንዘር ከስብዕና አዋራጅነቱ እና ከስብዕና አዋራጅነቱ አንጻር አድራጊውንና ተደራጊውን እንደምን አድርጎ ነው የሚያስበው እራሱን መቆጣጠር እንደማይችል የህሊናና የስነ ምግባርን አጥር የጣሰ በግል ስግብግብነትና ስሜት የተገፋፋ ስለሆነ ምሳሌነቱ ኃጢአቱ ተቀባይነት የሌለው እና የሌላውን ሰው ለምሳሌ አንድ ወንድ ሌላን ሴት ለማመንዘር ቢያስብና በሌላ ሴት ላይ ወይም ከሌላ ሴት ጋር ቢያመነዝር እያደረገ ያለው ነገር ምንድን ነው? አንደኛ የራሱን ስሜት ለማርካት በግል ስሜቱ ራስን ባለመቆጣጠር እንቅስቃሴው፣ አይምሮ በጎደለ አካሄዱ፣ በሌላ ሰው ላይ ይህንን ኃጢአት ይፈጽማል። ግን ያኛውን የሚፈጽምበትን ሰው ደግሞ ከሰው በታች ነሽ፣ ከሰው በታች ነህ፣ እንደ ሰው አትቆጠርም፣ እንደ ሰው አትቆጠሪም፣ አንተ ወይም አንቺ ያላችሁት ለስሜት ማርካት እቃ ብቻ ሆናችሁ ነው የሚል አመለካከት ያለው እንቅስቃሴ ነው፣ እና በጣም አጸያፊ ነው። ለዚህ ነው የእግዚአብሔር ቃል በተደጋጋሚ ማመንዘር ትክክል አይደለም፣ ማመንዘር ኃጢአት ነው፣ ማመንዘር በፍጹም የለብንም እያለ የሚናገረው። እና ታዲያ ይህንን ማመንዘር ስንመለከት አንዳንድ ጊዜ አካላዊው ነገር ላይ ብቻ ነው እኛ የምናስበውና አንዳንድ ሰዎች የሚመለከቱት ግን የማመንዘር ኃጢአት ከየት ነው የሚጀምረው የሚለውን ማሰብ በጣም አስፈላጊ ነው። የማመንዘር ኃጢአት ከየት ነው የሚጀምረው የሚለውን ለመመልከት ቀጥታ መምጣት ያለብን ማቴዎስ አምስት ላይ ነው። ምናልባት ወደፊት ይህንን ጥቅስ አብረን እንድንመለከተው እግዚአብሔር ያደርግ ይሆናል። ግን የማመንዘር ኃጢአት ከየት ነው የሚጀምረው የሚለውን ስንመለከት የማመንዘር ኃጢአት የሚጀምርበትን ቦታ መጽሐፍ ቅዱስ ማቴዎስ አምስት ላይ ሲናገር በጣም በሚገርም ሁኔታ ነው ያስቀመጠው እና ማቴዎስ አምስትን አውጥቻ አነብላችኋለሁ። ማቴዎስ አምስትን ላውጣው እና እዚህ ማቴዎስ አምስት ላይ ጌታ ኢየሱስ ክርስቶስ ሲናገር ወደ ሴት ያየ በልቡም የተመኛት ያን ጊዜ ከእሷ ጋር አመንዝሯል ብሎ ነው የተናገረው እና እዚህ ማቴዎስ አምስት ላይ ለቀደሙት አታመንዝር እንደተባለ ሰምታችኋል ቁጥር 27 እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእሷ ጋር አመንዝሯል እና እርምጃዎችንም ይናገራል ቀኝ አይንህ በመመኘት በኩል ብታሰናክልህ ነገ ዛሬ ከአምስት ደቂቃ ከአስር ደቂቃ በኋላ ሳትል አስቸኳይ እርምጃ ውሰድ ቆርጠህ ጣላት ማለት ወዲያው ፈጣን ንስሐ ግባ የሚለውን ነገር ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው እና በጣም ከባድ ፈጣን እርምጃን እንድንወስድ ጌታ ኢየሱስ ክርስቶስ እየተናገረበት ቃል ነው። ታዲያ ማመንዘር ከየት ነው የሚጀምረው? የት ነው የሚጀምረው? አካላዊው ቴክኒካዊው ነገር ጋር አይደለም። ማመንዘር የሚጀምረው መንፈሳዊ አይምራዊ ውስጣዊ ነገር ላይ ነው ነው ጌታ ኢየሱስ ክርስቶስ እያለ ያለው እና ውስጥ ነው የሚጀምረው እና ይህንን ስትመለከቱ የሚያመነዝር ሰው ወደ ሴት ወይም ወደ ወንድ፣ ሴትም ወደ ወንድ ወይም ሴት ወንድም ወደ ሴት ሲመለከቱ፣ አመለካከቱ ላይ ነው ምንዘራ ያለው በመመኘት አመለካከት እሱ ለእኔ እሷ ለኔ እንዴት ያምራል እንዴት ታምራለች ከሚለው ቃል ጀምሮ ልባችን ሌላ ነገር ወደ ማሰብ ሲመጣ እዛ ጋ ነው የማመንዘር ጅማሬው ያለውና የማመንዘር መንደርደሪያው ያለው ብሎ ነው ጌታ ኢየሱስ ክርስቶስ ይህንን ሲገልጥ የተናገረው እና አመለካከታችን ላይ በጣም ሲሪየስ እርምጃ እንድንወስድ የሚናገር ክፍልና ሀሳብ ነው ማቴዎስ አምስት ስለዚህ ምልከታችን እኔ ይህንን በተመለከተ አንዳንድ ነገሮች እናገርና ወደሚቀጥለው ነጥቤ እተላለፋለሁ ታዲያ እግዚአብሔርን የሚያሳዝነው አሁን አሁንስ እሰማለሁ እንግዲህ የጌታ ኢየሱስ ክርስቶስ በማቴዎስ አምስት ላይ የገለጸውን የማመንዘርን ከየት እንደሚመጣ ምንጩ ምን እንደሆነ ከአካላዊው መነሻ ላይ ሳይሆን ከውስጥ ከአይምሮ ከመመኘት የሚመጣ መሆኑን ለመግለጽ ሞክር ያለሁኝና፣ እንግዲህ ተመልከቱ። የማመንዘር ኃጢአት ራሱ ራስን ማዋረድ የሌላውን ስብዕና፣ ክብር፣ ታማኝነት፣ ቤተሰባዊነት፣ ማህበረሰባዊ፣ አገልግሎታዊ፣ እግዚአብሔራዊ ጠቀሜታነት ማዋረድና ከእግር በታች እንደ ርካሽ ነገር መጣል ማለት ነው። ማመንዘር ሀሳቡ ራሱ እና በዚህ እንደ ማግኔት በሆነና ሌሎችን ኃጢአቶች በሚስብ ኃጢአት ውስጥ በትክክል ያለው ነገር ራስ ወዳድነት፣ ሆነ ብሎ መመኘት፣ ጭከና፣ አታላይነት፣ የውሸት ቃል ኪዳን መስጠት ሁሉ እንደሚገኙበት ነው። እየሰማችሁ ነው አይደለም? አሁንም እሰማለሁ። እሺ፣ እሺ። እና ሁለተኛው ነጥብ እዚህ ጋር መጽሐፍ ቅዱሳዊ የማመንዘር ነገር መጽሐፍ ቅዱስ እንዴት እንደሚገልጠው የመጀመሪያው እርኩሰት ነው ብያለሁኝ። ራስን መጉዳት፣ ሌላውን ሁሉ የሚጎዳ ርኩሰት ነው። ሁለተኛው ግን እምነት ማጉደል ተብሎ ነው የሚታወቀው። በመጽሐፍ ቅዱስ ላይ የማመንዘር ኃጢአት ሁለተኛው ክፍል እምነት ማጉደል ነው፣ የትዳር ጓደኛን በግልጽና በሚስጥር መካድ ወይም ከሀዲነት ወይንም ታማኝነትን ማጉደልን በሙሉ ያካተተ ነገር ነው የማመንዘር ኃጢአት። እና ዝም ብሎ ቀላል ነገር አይደለም። በጣም አስፈሪ የሚሆነውም እምነት ማጉደል ላይ ሁሉ ስንመጣ ነው። አታመንዝር የሚለው ቃል ከተጠቀሰባቸው የብሉይ ኪዳን ክፍሎች ስንመለከተው እምነትን አታጉድል፣ ታማኝነትን አታፍርስ ማለትም ነው። እና በተለይ በብሉይ ኪዳን ውስጥ ማመንዘር መንፈሳዊ አመንዝራም ተብሎ ተጠቅሷል። ግን ይህንን እምነትን በማጉደል በኩል የት ላይ እንደተጠቀሰ በመጥቀስ ፈልጋለሁኝ ትንቢተ ሚልኪያስ ምዕራፍ ሁለት ከ13 እስከ 16 ላይ በጣም አስደናቂ በሆነ መንገድ ተጠቅሷል እና ላንብብላችሁ እግዚአብሔር እንዲህ አለ በሚልኪያስ በኩል ይህንንም ደግሞ አድርጋችኋል እግዚአብሔር ቁርባኑንና ቁርባኑን ዳግመኛ እንዳይመለከት ከእጃችሁም በደስታ እንዳይቀበለው መሰዊያውን በእንባና በለቅሶ በሐዘንም ትከድናላችሁ። እናንተም ስለምንድን ነው ብላችኋል ብሎ እግዚአብሔር ይጠይቅና፣ በጣም ተመልከቱ፣ እንዴት አድርጎ እንዳቀረበው መስዋዕቱን፣ ቁርባኑን እንዳልመለከት አድርጋችኋል፣ ከእጃችሁ እንዳልቀበል መሰዊያውን በእንባና በለቅሶ በሐዘን ከድናችሁብኛል ብሎ በምንድን ነው ብላችኋል ብሎ ይጠይቅና ሚስትህ አለ ባልንጀራህና የቃል ኪዳን ሚስት ሆና ሳለች እሷን አታልሃታል እግዚአብሔር በአንተና በልጅነት ሚስት መካከል ምስክር ስለሆነ ነው እግዚአብሔር የህይወትን መንፈስ አንድ አድርጎ ጠብቆልን የለምን እሱም የሚፈልገው ምንድን ነው ብሎ ዘር አይደለምን ስለዚህ መንፈሳችሁን ጠብቁ ማንም የልጅነት ሚስቱን አታል መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱንም በግፍ ስራ የሚከድነውን ሰው እጠላለሁ ማለት የሚያመነዝረውን ሰው ማለት ነው ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ ብሎ ትንቢተ ሚልክያስ ከ13 ምዕራፍ 2 13 እስከ 16 ይናገራል እና እንግዲህ እንደምታዩት በቀጥታ እግዚአብሔር ልቡ ተነክቶ ነው የሚናገረው እና መስዋዕታችሁን እንዳልቀበለው እኮ አድርጋችሁኛል። ቁርባናችሁን እንዳልመለከተው አድርጋችሁኛል። ይሄ የእናንተ ስራ ነው። ምክንያቱ ምንድን ነው? ቃል ኪዳን አፍራሾች ሆናችኋል። የልጅነት ሚስታችሁን አታላችኋል። ክህደት አብዝታችኋል። እምነት አጉድላችኋል ነው እግዚአብሔር የሚለው እና ይህንን ማመንዘርን ከእምነት ማጉደል ጋር ነው በሁለተኛው ነጥብ እያየን ያለነው። እና ማታለል ማጭበርበር በቃል ኪዳን ላይ የሚሰራ ግፍ እንደሆነ ተደርጎ ነው የተቀመጠው። ይሄ ነው እንግዲህ ማመንዘር እምነት ማጉደል ነው። የቃል ኪዳን ታማኝነትን፣ የህይወት ታማኝነትን፣ የእምነት ታማኝነትን በእግዚአብሔር ላይ ራሱ ያለንን ታማኝነት ሁሉ ወክሎ ታማኝነትን የሚያጎድል ድርጊት ነው። እና በጣም አስፈሪ ነው። ስለዚህ እንግዲህ ተመልከቱ። ሰዎች ሲጋቡ በቃል ኪዳን ነው የሚጋቡት። የቃል ኪዳን ጋብቻ፣ ቃል ኪዳን ይጋባሉ። እስከሞት እስኪለየን ድረስ ብለው ነው ሰዎች ቃል ኪዳን የሚገቡት እና በመሃል የሚያመነዝረው አካል ይህንን ቃል ኪዳን አፍርሶ እምነትን ማጉደሉ ነው። ስለዚህ የታማኝነት ማጉደል ማፍረስ ዋና ምሳሌ የሆነ ዘርፈ ብዙ ኃጢአት ነው። ለትዳር ጓደኛ፣ ለማህበረሰብ፣ ለቤተሰብ፣ ለጓደኛ ታማኝነትን ማጉደል ነው ይሄ የማመንዘር ኃጢአት። በዚህ ሁሉ ውስጥ ለእግዚአብሔር ያለንን ታማኝነት የሚረግጥ የሚያጠፋ አስጨናቂ የሆነ ፍርድ የሚስብና የሚያመጣ ኃጢአት ነው። ከዚህ የተነሳ ነው በዓለም ላይ በአንዳንድ ቤተሰብ ላይ ከፍተኛ የእግዚአብሔር ፍርድ የመጣበት ምክንያትና ጊዜን የምንመለከተው በታሪክ ውስጥ እና የጥፋት ውሃ ዓለም አቀፍ የጥፋት ውሃ በኖህ ዘመን የመጣው በዚህም አማካኝነት ነው። በሰዶምና ገሞራ ውስጥ የመጣው ነገር ይሄ የጋብቻን ክቡርነት ጥለው በአመንዝራ ህይወት እንደውም ለማይረባ አይምሮ አልፈው ተሰጥተው በተመሳሳይ ጾታ እርኩሰት ውስጥ ሁሉ ወድቀው እግዚአብሔር እሳትን በምድር ላይ እንዲያፈስ የተገደደበት ምክንያት ይሄ ኃጢአት ስለሆነ ነው። እስራኤላውያን የመጋዛቸው ምክንያት፣ የመሰደዳቸው ምክንያት ከሌሎች ነገሮች ጋር አብሮና ተባብሮ ከዚህ ወንጀልና ኃጢአት የተነሳ ነው እና ቤተ ክርስቲያንን፣ ማህበረሰብን፣ ቤተሰብን የሚያቆሽሽ የሚያሳድፍ እርኩስ ኃጢአት ቢኖር ማመንዘር ነው። አሁን በሮማን ካቶሊክ ቤተክርስቲያን ውስጥ ምናልባት አንዳንድ የዶክመንተሪ ፊልሞች ብትመለከቱ በጣም ትጨነቃላችሁ። በቫቲካን ውስጥ በየሮማን ካቶሊክ ገዳማት ውስጥ፣ በኦርቶዶክስ ገዳማት ውስጥ እኔ እዛ ኢትዮጵያም ውስጥ ዩኒቨርሲቲ ገብተው ያገኘኋቸው ገዳም ውስጥ መነኩሴ የሆነው በአመንዝራ ኃጢአት ተባረው ያገኘኋቸው፣ ሕሊናቸው ግን እስካሁን የሚጸጸት ሰዎችን አግኝቻለሁ። በፕሮቴስታንቶች መካከል በምናውቃቸው አገልጋዮች መካከል የማመንዘር ኃጢአት አጸያፊ ኃጢአት ነው። እንግዲህ ይህንን ስንመለከት ከእምነት ማጉደል ጋር ስንመለከተው መንፈሳዊ እምነት ማጉደልን አስመልክቶ እግዚአብሔር እስራኤልን ሲወቅስ የጠቀሰው ነገር መንፈሳዊ አመንዝራ ውስጥ ገብታችኋል፣ እኔን እግዚአብሔርን ትታችሁ እናንተ ሌላን አምልኮ ተከትላችኋል። ይሄ መንፈሳዊ ማመንዘር ነው ብሎ እግዚአብሔር ሲናገር በተደጋጋሚ ትመለከታላችሁ። እውነትን ከመከተል መራቅ፣ የክህደት እምነትን፣ የጣዖት አምልኮትን አምልኮን መለማመድ፣ የሐሰት ትምህርቶችን ለማድነቅና ለመቀበል የሚደረጉ እንቅስቃሴዎች በሙሉ መንፈሳዊ ማመንዘሮች ናቸው። መንፈሳዊ ማመንዘር ከማያምኑ ጋር በማይመቻ አካሄድ መጠመድ እዚያም ውስጥ ገብቶ ለመውጣት ፈቃደኛ አለመሆን እነዚህ በሙሉ መንፈሳዊ እምነት ማጉደሎች ናቸው። እንግዲህ ይህንን በተመለከተ በጣም ብዙ የመጽሐፍ ቅዱስ ክፍል ነው ያለው። ትንቢተ ሚልኪያስ ምራፍ 2 ቁጥር 11 ላይ እግዚአብሔር የወደደውን መቅደስ ይሁዳ አርክሷል ብሎ የእንግዳውን አምላክ ልጅ ሚስት አድርጎ አግብቷል ይሁዳ አታሏል። በእስራኤል እና በኢየሩሳሌም ውስጥ እርኩሰት ሰርቷል። የእንግዳውን አምላክ ልጅ ተመልከቱ፣ ሌላ ጣዖት አምልኳል። አመንዝረዋል። መንፈሳዊ አመንዝራ በቤተ መቅደሴ ውስጥ ተከናውኗል ብሎ እግዚአብሔር ይናገራል። ኤርሚያስ ምዕራፍ 3፣ ኤርሚያስ ምዕራፍ 7፣ ኤርሚያስ ምዕራፍ 9፣ ኤርሚያስ ምዕራፍ 13፣ ኤርሚያስ ምዕራፍ 27፣ ህዝቅኤል ምዕራፍ 23፣ ሆሴ ምዕራፍ 3፣ ኢሳያስ 57። በተደጋጋሚ ከሌሎች ጣዖታት አምላኪዎች ጋር ለማምለክ መሄድ መንፈሳዊ ማመንዘር ነው ተብሎ በእግዚአብሔር ቃል ላይ ተጠቅሶ ትመለከታላችሁ። ስለዚህ ይህ አታመንዝር የሚለው ሰባተኛው ቃል ሁለት ገጽታ ነው ያለው፣ ብያለው። አንደኛው የርኩሰት ነው ቀጥታ፣ ሁለተኛው ክህደት ነው ወይም ደግሞ ታማኝነትን ወይም እምነትን የማጉደል ኃጢአት ነው። ነገር ግን አንድ ጥያቄ መጠየቅ እንችላለን። ይህ የማመንዘር ኃጢአት እንዲሁ ምን ያህል ሰዎች ናቸው የሚፈጽሙት? እኛ እኛ ነክቶን ያቃሉ። ይሄ የማመንዘር ኃጢአት ንስሐ ልንገባ ያስፈልጋሉ። ማመንዘርን በተመለከተ ብለን ስንጠይቅ ልክ ባለፈው ሳምንት ለግድያ እንደተናገርኩት ነው የምናገረው በአካል ሰው ስላላነቅን ወይም በጩቤ ስላልወጋን ወይም በጥይት ስላልገደልን ሰውን እኛ ነፍሰ ገዳይ አይደለንም ብለን ነው የምናስበው። ልክ እንደዚሁ በአካል ከሰው ጋር ስላልተኛን አመንዝራዎች አይደለንም ብለው ብዙ ሰዎች ያስባሉ። ግን የማመንዘር ኃጢአት የሚጀምረው በመመኞት ነው እና የሚመኙ ሰዎች አመንዝራዎች ናቸው። ወደ ሴት ያየ፣ ወደ ወንድም በልቡ የተመኘ በልቧ የተመኘች እነሱ አመንዝረዋል ነው የሚለው ጌታ የሱስ። ስለዚህ ማንም ሰው ከዚህ ኃጢአት ነፃ አይደለም ልላችሁ ነው እና ስለዚህ ይሄ ኃጢአት ልብን የሚነካ ልብን የሚበክል እርኩሰት ከእምነት ማጉደል ጋር የተያያዘ ውስጣዊ እግዚአብሔር ብቻ የሚያውቀው ስለሆነ በእርግጥ በመካከላችን ሊሰማ አይገባም። በህይወታችን ውስጥ መኖር የለበትም። እና ንስሐ መግባትና በእግዚአብሔር ፊት ህይወታችንን ማስተካከል ይገባናል። የማመንዘር ኃጢአት ብቅ ስትል ንቅ ማድረግ አለብን። የማመንዘር ምኞት ሲመጣ ንቅ አድርገን መግደል አለብን። በኋላ እናገራለው ምናልባት እንዴት መቆጣጠር ይቻላል የሚለው ጋር ስመጣና አሁን የአመንዝር ኃጢአትን መቆጣጠር ይቻላሉ? አዎ ይቻላል ነው እኔ ምለው። ይሄ ቃል ለግለሰብም ህይወትም ሆነ ለማህበረሰብ የደህንነት ቅጥር ነው አታመንዘር የሚለው ። ስለዚህ በምንም መንገድና ሁኔታ መተላለፍ የለብንም። በስሜትም በሀሳብም በአካልም በማንኛውም የጋብቻ ህይወት አለመስማማት ወይም ግጭት ቢነሳ በምንም መንገድ የማንተላለፈው መስመር ቢኖር ይሄ ማመንዘር የሚባለው ነው። ልንጣላ እንችላለን ከሚስት ወይም ከባል ጋራ ነገር ግን በፍጹም ልንተላለፈው የማይገባ መስመር አንድ መስመር ቢኖር ይሄ ማመንዘር ነው። ስለዚህ ይሄ የተከለከለው ቅጥር መደፈር የሚጀምረው እግዚአብሔር የሰጠንን ክቡር ጋብቻ ስንጠራጠረው፣ በልባችን ስለ ስጦታነቱ ስናጉረመርም፣ ምናልባትም ባል ለሚስት ሚስት ለባል ጥላቻና ቂም በሌላው ሰው ላይ ይዘን ከሆነ ንቀት፣ ያለ መስማማት ሐሳብ ውስጣችን የምናስተናግድ ከሆነ አደገኛ ሁኔታ ውስጥ ነው ያለንና መመለስ አለብን። አንዳንድ ሴቶችና አንዳንድ ወንዶች በሞኝነት የተጋባሁት ከከሌ ጋር ቢሆን ኖሮ፣ ወይንም ባሌ እሱ ቢሆን፣ ሚስቴ እሷ ብትሆን ኖሮ የሚል አመለካከትና አስተሳሰብ ባይናገሩም እንኳን ውስጣቸው ይመላለስ ይሆናል። ይሄ በጣም አደገኛ ሀሳብ ነው። ለሰከንድ ከመጣ ወዲያውኑ መቅጨት አለብን። እና እንደዚህ አይነት ሀሳብ እንዳይመጣ የሚጠብቀን ደግሞ ቅጥር፣ ይሄ አታመንዝር የሚለው ቃል ነው። ይህ አታመንዝር የሚለው ቃል በእርግጥ ማመንዝር ውስጥ የምንገባው ቅድም ተናግሬያለሁ። ራሳችንን ስንወድ ሌላውን እንደሚገባ አለማሰብ ስንጀምር፣ ግዴለሾች፣ ቁጣ፣ መጥፎ ጸባይ የምናሳይ ከሆነ በጋብቻ ውስጥ የሚኖር ከሆነ ወደዛ ልንሄድ እንችላለንና እግዚአብሔር ከዛ ሊከለክልን ያዘጋጀው አጥር አታመንዝር የሚለው አጥር ነው። ይህንን አጥር ለመዳፈር፣ ለመስበር ወይም ለመዝለል የሚነሳሱ በጣም ሞኞች የሆኑ አይምሮ የጎደላቸው ሰዎችና ወንዶችና ሴቶች ብቻ ናቸው። እንደዚህ አይነት ሰዎች በቂምና በቀል ተነሳስተው ሌላውን በሌላ ሰው ትክክለኛ ባልሆነ ክፉ ግንኙነት ለመበቀል ሚስትን ለመበቀል ባልን ለመበቀል የሚያስቡ ከሆነ በጣም አደገኛ መንገድ ላይ ነው የሚኖሩት። እና ይሄ ይሄ አጥር በፍጹም መነካት የለበትም ነው እያልኳቸው ያለው ልንቆጣጠረው እንችላለን ወይ? አሁን እንችላለን፣ እመጣለሁ ወደዛ። ስለዚህ ክቡር የሆነውን ታማኝነት ላለመጣል፣ ላለማፍረስ፣ ቤታችንን ላለማተራመስ፣ ታሪካችንን፣ ትዳራችንን፣ ልጆቻችንን ላለመጉዳት አታመንዝር የሚለው ቃል አስደናቂ አጥር ሆኖ የቆመልን አጥር ስለሆነ እንድናከብረው ይገባል። አንዳንዶች ይህንን ሀሳብ ቅድም ብዬ አለው ባሎቻቸውን ወይም ሚስቶቻቸውን ከሌላ ወንድ፣ ከሌላ ሴት ጋር የማወዳደር መጥፎ ልማድ አላቸው። እና አታወዳድሩ እግዚአብሔር የሰጠን ሚስት የሰጠን ባል በቃ ለእኛ እግዚአብሔር የሰጠን ናቸው፣ ስጦታ ናቸው። ልናከብራቸው ከማንም ጋር ሳናወዳደር ልንጠብቃቸው፣ ልንንከባከባቸው ይገባናልና፣ ይሄ የማወዳደር መንፈስ በጣም መጥፎ አደጋ ውስጥ በዚህ አጥር በኩል እንደሚጥለን እንድናስብ እግዚአብሔር አምላካችን ይፈልጋል እና የማመንዘራ ኃጢአት እንግዲህ እነዚህ እነዚህ ነገሮች ከነዚህ ከነዚህ ነገሮች ሁሉ የሚጠብቀን ስለሆነ በጣም በጣም ጥንቃቄ ልናደርግ ያስፈልጋል እና እንግዲህ ልንቋቋመው ይህንን ኃጢአት ላናደርገው የምንችልባቸው አንዳንድ ነጥቦችን ልንገራቸው። አንደኛ ባልና ሚስቶች እርስ በርስ በእውነት መዋደድ አለብን፣ በእውነት መዋደድ አለባቸው። ሁለተኛ ባልና ሚስቶች እርስ በርስ ተገቢ መከባበርን ማሳየት አለባቸው። ተገቢ መከባበርን፣ ባል ሚስትን፣ ሚስት ባልን ከማንም በላይ ከምንም በላይ ማክበር አለባቸው ከእግዚአብሔር በታች። ሶስተኛ አንዳችን ለሌላችን በመጸለይ ባል ለሚስት ተግታ መጸለይ ተግቶ መጸለይ አለበት። ሚስት ለባል ተግቶ መጸለይ አለበት። ደግሞም ባል ስለ ሚስቱ እግዚአብሔርን ማመስገን አለበት። ሚስት ስለ ባሏ ጌታን ማመስገን አለባቸው። በእውነት ይህንን መለማመድ አለብን። አራተኛ፣ ይህንን ሰባተኛውን ቃል ክልል ወይም አጥር ልበለው በምንም መንገድና ሁኔታ ለመተላለፍ መነሳት የለብን ምንም አይነት ምንም አይነት ሁኔታ ያጋጥመን፣ እኔ ያለ እሱ ወይም ያለ እርሷ የተሻልኩ ሆን ነበር የሚል ሀሳብ ውስጥ እንዳንገባ፣ ከሱ ጋር ባልሆን ኖሮ፣ ከእሷ ጋር ባልሆን ኖሮ የሚል ነገር በጣም ወንጀል ነው። ይህንን መቅጨት አለብን። ቅድም እንዳልኩት ሳይቃጠል በቅጠል ይላሉ። እኛ ገር እና ሳይቃጠል በቅጠል መጥፎ ሀሳቦችን ወዲያውኑ መቅጨት ይኖርብናል። አምስተኛ ከሌሎች ሰዎች ጋር ያለንን ግንኙነት እና አቅርቦት በጥንቃቄ መያዝ አለብን። ለፈተና የሚጋብዝ ከሆነ ወዲያውኑ ማቆም አለብን። አለባበሳችን፣ አመለካከታችን፣ አስተያየታችን የሌላውን ልብ የሚፈትን እንዳይሆን ንግግራችን፣ በስልክ ወይም በአካል የምናደርገው አስተያየታችን፣ እነዚህ ሁሉ የሌላውን ሰው የማይፈትን ለፈተና የማይገብዝ ሆነው እንዲገኙ ማድረግ አለብን። በጣም መጠንቀቅ አለብን። ስድስተኛ ለስጋዊ ነገሮች ቅድሚያ አሰጣጣችን ጥንቃቄ የሞላበት መሆን አለበት። ጌታ ገንዘብ ሰጥቶን ከሆነ ጌታ ይመስገን። ግን ገንዘባችንን በብዙ መዝናናት ለማሳለፍ የምንነሳ ከሆነ ልዩ ልዩ ዓለማዊ ነገሮችን በማድረግ ውስጥ እንድንገባ ሰይጣን ያደርግና ያንን ፈተናችንን በደንብ ማስተናገዳችንን ካየ በኋላ በሰዎች ፊት ምን እንደምንመስል ማሰብን ወደ ሌሎች ልብ ውስጥ መሳብ የምንችልበትን ወይም ደግሞ በሌሎች ልብ ውስጥ የምንወድቅበትን ሁኔታ እንድናመቻች ይጋብዘናል። አለባበሳችን፣ አነጋገራችን፣ ቀለም አቀባባችን የመሳሰለውን ነገር ወንዶችም ሴቶችም። ስለዚህ በጣም በጣም አስደናቂ በሆነ መንገድ አሰቃቂ በሆነ መንገድ ሰይጣን ፈተናዎች እያዘጋጀ ሰው ላይ እንድንወድቅ ኃጢአት ላይ እንድንወድቅ ያደርጋል እና መጠንቀቅ አለብን። ሰባተኛ የምናየውንና የምንሰማውን መቆጣጠር አለብን። አንዳንዶች በሞኝነት የሚያዩት ፊልም፣ ቴሌቪዥን ወይም ደግሞ የፊልም አይነቶች የማይገቡ ናቸው። እንደምታውቁት ማንኛውም መዝናኛ የሚጣፍጠው ቅድም ብያለሁ፣ ማንኛውም ልብ ወለድ አንድ አይነት የዝሙት ወይም የማጭበርበር፣ የክደት፣ የስርቆት ነገር ካለበት ብቻ ነው እና የምናያቸውን ፊልሞች ተጠንቅቀን ማየት አለብን። የምናነባቸውን መጽሐፎች ተጠንቅቀን ማንበብ አለብን እና የምናየውን የምንሰማውን መቆጣጠር አለብን። ስምንተኛ የፖርኖግራፊ ስዕሎችንና ፊልሞችን ከመመልከት እጅግ በጣም መራቅ አለብን። ልጆቻችንንም ራሳችንንም የሚሰሙን ከሆነ ልጆቻችንንም መናገርና ማሳሰብ አለብን። ይሄ እርኩሰት ነው። ዘጠነኛ ታማኝነትን ባህሪ ማዳበር በመጠን በመኖር ከማይገባ ሁኔታ በመራቅ ከማይገባ ህብረትና ቀልድ ዋዛ ፈዛዛ በመራቅ የምንሰማውንና የምናየውን በመቆጣጠር መቆምና መጽናት ይገባናል። እነዚህን ዘጠኝ ነገሮች እንደ ምክር የሰጠሁት ማመንዘር የሚባለው ነገር ውስጥ እንዳንገባ እግዚአብሔር የሰጠንን ይህንን የትዕዛዝ አጥር እንዳንተላለፍ ሊረዱን የሚችሉ ስለሆኑ ነው እና ኃይል ይኖረናል? የሚል ጥያቄ መጠየቅ ይገባል። አዎ አታመንዝር ያለው ጌታ እራሳችንን፣ አይምሯችንን ከሰጠኑ በጸሎትና ቃሉን በማንበብ ልባችንን፣ አይምሯችንን የምንመግብ ከሆነ ከማመንዘርና ከሐሳቡ እንዲሁም ከኃጢአቱ ሁሉ የምንጠበቅበትን ቃሉን የምናከብርበትን ኃይል በጌታ በመንፈስ ቅዱስ ኃይል አማካኝነት ይሰጠናል። በደንብ ቅዱሳንም ያደርገናል። አዎ ኃይል ይኖረናል ወይ? በደንብ ጠንካራ ፈቃድና ስሜትን መንፈስ ቅዱስ ይሰጠናል። እምቢ ለዝሙት፣ እምቢ ለክህደት፣ ታማኝነቴን ለባሌ ለሚስት ያለውን በፍጹም አላጎድልም የሚል ቁርጥ ውሳኔ እስከ ሞትም እንኳ የሚያስከፍለውን ከፍለን እንድንል ያደርገናል። ይገርማቸዋል። ድሮ ኢትዮጵያ ውስጥ ያለው የዚህ ኤድስ በሽታ መከላከልን በተመለከተ አንዳንድ በትምህርት ሚኒስቴር በኩል የሚቋቋሙ ነገሮች ውስጥ ሳተፍ ነበር እና ያን ጊዜ ዚህ አሜሪካ ውስጥ የነበሩ ክርስቲያን ልጃገረዶች ከ12 13 ጀምሮ እስከ 20 ዓመት ድረስ ያሉ አንድ ቃል ኪዳን አድርገው ነበር ተብሎ አንብቢያለሁ ለወደፊት ባሌ ለአምላኬ ለእግዚአብሔር ደግሞ ለአገሬ ለአሜሪካ ድንግልናዬን እጠብቃለሁ የሚል ቃል ኪዳን ገብተው ነበር የሚልን ነገር ያው አንብበን ለኢትዮጵያ ወጣቶች ስንናገር ነበር እና ለወደፊት ባሌ ለአምላኬ ለእግዚአብሔር ደግሞም ለአገሬ ድንግልናዬን እጠብቃለሁ። ስለዚህ በእንደዚህ አይነት ሁኔታ አልገባም፣ እና ይሄ ስጋዊ ውሳኔ ማንንም አይረዳም፣ ግን መንፈስ ቅዱሳዊ የሆነ ውሳኔ እኛን ሁላችንንም ይረዳናል። ትዝ ይላችኋል ዮሴፍ ገና ሳያገባ እንደዚህ የሚል ሕግ ቃል በቃል ሳይሰጥ በውስጡ አታመንዝር የሚለው ቃል ታትሞ የሰራዊት ጌታ እግዚአብሔር ኃይል ሰጥቶ ሲጠብቀው አይተናል። ስለዚህ ይሄ የአመንዝራ አታመንዝር የሚለው ሌላው ገጽታ ምን እንደሆነ ጥቂት ጠቅሼ የዓለም አመንዘር ውጤትን ተናግሬ ወደ ማጠቃለያ እመጣለሁኝ። ሰፊ ክፍል እንደሆነ ታያላችሁ። እና አታመንዝር የሚለው ሌላው አወንታዊ ገጽታውን ስትመለከቱ ታማኝነትን አዳብር፣ ንጽህናን የህይወት መሰረት አድርግ፣ ቅድስናን የህይወት መሰረት አድርግ እና ሴትን ወይም ወንድን ልክ እንደ ሰብአዊ ፍጡር ተመልከት። ምክንያቱም ማመንዘር ሴትን እና ወንድን ከሰብአዊ ፍጡር በታች አድርጎ የሚመለከት፣ ነፍስን የሚያጠፋ፣ አእምሮ የጎደለው ሰው እንቅስቃሴ ስለሆነ አንተ ግን አእምሮ እንዳለው ሰው ግራና ቀኙን እንደሚያመዛዝን እንደ ባለ አእምሮ አስብ። እንደዛ አይነት ሰው ሁን። ህይወትን ና ቤተሰብን አክብረህ ጠብቅ። በተለይ ጋብቻን የሚል ሌላ ገጽ የሆነ ትዕዛዝ ነው ማለት ነው ግን እኔ አሁን ወደ መጨረሻ መምጣት አለብኝ ረጅም ሰዓት እንደወሰድኩባቸው አውቃለሁ ያለ ማመንዘርን ውጤት ልንገራቸው ማመንዘር በጣም መጥፎ ውጤቶች አሉት በሽታ አለው ቅድም ምሳሌ ስድስት ላይ እንደተገለጠው ቁስል ያመጣል ውርደት ያመጣል ስድቡ አይደመሰስም ብሏል የሰራዊት ጌታ እግዚአብሔር እኔ አይደለውም ያልኩት ምሳሌ ምዕራፍ ስድስት ላይ ያለ ማመንዘር ታዲያ ምን ውጤት አለው ያለማመንዘር ደግሞ በጣም አስደናቂ ውጤቶች አሉት። ደስታ አለው። የትዳር ክቡርነት አለበት። መተማመንን ያመጣል። በጣም አስደናቂ መተማመንን እና በቤተሰብ ውስጥ እና በትውልድ መካከል ሰላምን የሚያሰፍን ነገር ነው አለማመንዘር። እና አንድነትን የባልና የሚስትን አንድነት ያጠናክራል። ጭቅጭቅ፣ ማጉረምረም፣ ጥርጣሬ የሚባለውን ነገር በሙሉ ያጠፋል እና ትውልድ ይባረክበታል። ጤንነትስ፣ ሙሉ ጤንነት በሕይወታችን ዘመን ሁሉ ይኖረናል። እና ደግሞ ከሁሉ በላይ ንጹህ ሕሊና በልባችንና በሀሳባችን ይኖረናል ማለት ነው። እና በንጹህ ሕሊና ጌታን ማገልገል እንችላለን ስንጸልይ ህሊናችን ንጹህ ነው። ስናገለግል ህሊናችን ንጹህ ነው። ስንወጣ ስንገባ፣ ሰላምታ ስንሰጣጥ እኔ እንዲህ አይነት ቁስል ህሊናዊ ውስጥ የለብኝም ብለን በድፍረት እንድንቆም ያደርጋል። እንግዲህ ወገኖች፣ አታመንዝር የሚለው ሰባተኛው ትዕዛዝ የግለሰብ ግዴታ ከሆኑት ካትግደልና ካታመንዝር አንዱ ነው እና ግዴታችን ነው። ማመንዘር በፍጹም በፍጹም የለብንም። በምንም አይነት ምክንያት በሀሳባችን በአይምሯችን የማመንዘር ሀሳብ ከመጣ ወዲያውኑ መቅጨትና መግደል አለብን። በእግዚአብሔር ፊት ልባችንን በማስቀመጥ ንጹሐንና ቅዱሳን ሆነን መመላለስ አለብን። በጣም አፀያፊ ነው ብለው አይሁዳውያን ከሚጠሩት ኃጢአት አንዱ ማመንዘር ነው። የእግዚአብሔርም ቃል ከሚናገረው ነገር የተነሳና የሰራዊቱ ጌታ እግዚአብሔር ይህንን ትእዛዝ በመጠበቅ ንጹሐንና ቤተሰብንና ሕይወትን ጠባቂዎች አድርጎን በታማኝነት ለትዳር ለሰዎች ለቤተሰብ ለጓደኛ ለማህበረሰብ በታማኝነት እምነት ሳናጎድል እንድንኖር እንድንመላለስ አገልግሎታችንንና ጸጋችንን እንድንጠብቅ የሰራዊቱ ጌታ እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። ሰባተኛውን ትእዛዝ ዛሬ ጨርሰናል። የሚቀጥለው ሳምንት ጌታ ፈቅደው ደግሞ ብንኖር አራተኛውንና